የዲደብልዩ ዜና ጤና ይስጥልኝ አድማጮች ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ ሰሜናዊ ዩጋንዳ ውስጥ በደረሰ የመብረቅ አደጋ የ14 ሰዎች ህይወት ማለፉን የሀገሪቱ ፖሊስ አስታወቀ በሰሜናዊ የሀገሪቱ ክፍል በላሞ ግዛት በደረሰው አደጋው በሌሎች 34 ሰዎች ላይ ጉዳት ደርሷል ከአፍሪካ ሀገራት ጋር ያላትን ግንኙነት የበለጠ ማጠናከር እንደምትፈልግ ቱርክ አስታወቀች። ቱርክ በሳምንቱ የመጨረሻ ቀናት ከአስራ አራት የአፍሪቃ ሀገራት ጋር ጂቡቲ ውስጥ መክራለች። የጊኒ ወታደራዊ ሁንታ መሪ ማማዲ ዲምቦያ ራሳቸውን ሙሉ ጄኔራል አድርገው ሾሙ። ባለፈው ዓመት የጥር ወር ራሳቸውን ሌፍትናንት ጀነራል አድርገው የሾሙት ማማዲ የአሁኑ ሹመታቸው ወታደራዊ ሁንታ ስልጣኑን ለሲቪሊያውያን አስተዳደር ለማስረከብ ፍላጎት እንደሌለው ማሳያ ነው ተብሎለታል። የደቡብ አፍሪቃ ፖሊስ 340 ህገወጥ የማዕድን አውጪዎችን በቁጥጥር ስር ማዋሉን አስታወቅም። ፖሊስ እንዳለው የማዕድን አውጪዎቹ በቁጥጥር ስር የዋሉት ከማዕድን ማውጫ ጉድጓድ ለምግብና ውሃ እጦት ከተጋለጡ በኋላ ነው። የእስራኤል ጦር በጋዛ ሰርጥ ዛሬ ባደረሰ የቦምብ ጥቃት 23 ሰዎች መገደላቸውን የፍልስጤማውያን የህክምና ምንጮች ገለጹ። በጋዛ የተፈጸመው ጥቃት በሰርጡ የተኩስ አቁም እንዲደርስ እየተደረገ ያለውን ጥረት ሳያስተጓጉል አይቀርም ተብሏል። በምስራቃዊ ስፔን በደረሰው የጎርፍ አደጋ የሟቾች ቁጥር 213 ደረሰ። የሀገሪቱ የአስቸኳይ ጊዜ አገልግሎት እንዳለው በምስራቃዊ ሜዲትሬኒያን ግዛት በደረሰውና አስከፊ ነው በተባለለት አደጋ በርካታ ሰዎች አሁንም ድረስ የት እንደደረሱ አልታወቀም። ዜናውን በዝርዝር ሰሜናዊ ኡጋንዳ ውስጥ በደረሰ የመብረቅ አደጋ የ14 ሰዎች ህይወት ማለፉን የሀገሪቱ ፖሊስ አስታወቅም። በሰሜናዊ የሀገሪቱ ክፍል ላሞ ግዛት በደረሰው አደጋው በሌሎች 34 ሰዎች ላይ ጉዳት ደርሷል። ትናንት ቅዳሜ በደረሰውና አስከፊ ነው በተባለው በዚሁ አደጋ የተጎጂዎችን ማንነት መለየት አደጋች ማድረጉን ፖሊስ ገልጿል። በአደጋው ለከፋ ጉዳት የተዳረጉት ጦርነት ሽሽት ከደቡብ ሱዳን የተሰደዱና በጸሎት ስነስርዓት ላይ የነበሩ ሰዎች ናቸው ተብሏል። በግዛቲቱ መሰል ብርቱ ጉዳት ያደረሱ የመብረቅ አደጋዎች በተደጋጋሚ እንደሚደርስ ያመለክተው የአሶሺትድ ፕረስ ዘገባ በተለይ በክረምት መግቢያና መውጫ ወቅቶች እንደሚከፋ ገልጿል። በመጠለያ መንደሩ የደረሰው የመብረቅ አደጋ የከፋ የእሳት አደጋ አለማስከተሉን ዘገባው አክሏል። ከአፍሪካ ሀገራት ጋር ያላትን ግንኙነት የበለጠ ማጠናከር እንደምትፈልግ ቱርክ አስታወቀች። ቱርክ በሳምንቱ የመጨረሻ ቀናት ከ14 የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ጋር ጅቡቲ ውስጥ መክራለች። ጉባኤውን የመሩት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን እንዳሉት ቱርክ ከአፍሪካ ጋር ያላት የንግድ ግንኙነት 35 ቢሊዮን ዶላር አልፏል። በተጨማሪም ቱርክ ወደ አፍሪካ በቀጥታ የኢንቨስትመንት ተሳትፎ 7 ቢሊዮን ዶላር መሻገሩን ተናግረዋል። በስብሰባው ግብፅ፣ ናይጄሪያና ደቡብ ሱዳንን ጨምሮ ከምስራቅ ምዕራብ፣ ሰሜናዊ እና ደቡባዊ አህጉሪቱ የታደሙ ሀገራት ተሳታፊዎች ሆነዋል። ቱርክ በተለይ ከሰሃራ በረሃ በታች ለሚገኙ ሀገራት አራተኛዋ የጦር መሳሪያ አቅራቢ ሀገር ናት ያለው የፈረንሳይ ዜና አገልግሎት ለሀገራቱ የጦር መሳሪያ ከማቅረብ በተጨማሪ ወታደራዊ ስልጠና እንደምትሰጥም ዘግቧል። ቱርክ የአፍሪቃ ህብረት የቡድን ሀያ ባለ ሀገር እንድትሆንና በጸጥታው ጥበቃ ምክር ቤት ለውጥ እንዲደረግ አጥብቃ እንደምትሻ በጉባኤው ተነስቷል። በእስራኤል ፍልስጤም ግጭትን ለማስቆም አፍሪካ ሚናዋን እንድትወጣም ቱርክ በይፋ ጥያቄዋን አቅርባለች። ቱርክ በአፍሪካውያን ሀገራት መካከል የሚፈጠሩ አለመግባባቶችን ጭምር ማሸማገል መጀመሯን ያመለከተው ዘገባው በኢትዮጵያና ሶማሊያ መካከል የተፈጠረውን አለመግባባት ለማሸማገል ያደረገችውን ጥረት በዋቢነት ጠቅሷል። የጊኒ ወታደራዊ ሁንታ መሪ ማማዲ ዶምቦያ ራሳቸውን ሙሉ ጄኔራል አድርገው ሾሙ። የጊኒ ወታደራዊ ሁንታ መሪ ማማዲ ዶምቦያ ባለፈው ዓመት የጥር ወር ራሳቸውን ሌፍትናንት ጄኔራል አድርገው የሾሙት ስልጣኑን ለሲቪሊያውያን አስተዳደር ለማስረከብ ፍላጎት እንደሌለው ማሳያ ነው ተብሎለታል። ትናንት አርብ አመሻሽ የወጣው አንድ ድንጋጌ እንዳመለከተው ለፕሬዚዳንትነት እንዲወዳደሩ ጥያቄ የቀረበላቸው ዶምቦያ የአገሪቱን የከፍተኛ ሽልማት የሆነው የኮላቴር ብሔራዊ ግራንድ መስቀል መሸለማቸውን ይፋ አድርጓል። ወታደራዊ መሪ በህዝቦች መካከል ማህበራዊ ትስስርና ትብብርን ለማጎልበት ላላሰለሰ ጥረት በማድረጋቸው ታላቁን ሽልማት ማግኘታቸውን የፈረንሳይ ዜና አገልግሎት ዘግቧል። ዶምቦያ ከጎርጎርሳውያኑ 2020 አንስቶ በማሊ ቡርኪና ፋሶና፣ ኒጀር በተደረጉ መፈንቅለ መንግስታት ወደ ስልጣን ከመጡት ውስጥ አንዱ ሲሆኑ በሚወስኗቸው ውሳኔዎች አነጋጋሪ እየሆኑ የመጡ ወታደራዊ መሪ ናቸው። ይህ የደቡብ አፍሪካ ፖሊስ 340 ህገወጥ የማድን አውጪዎችን በቁጥጥር ስር መዋሉን አስታወቅም። ፖሊስ እንዳለው የማድን አውጪዎቹ በቁጥጥር ስር የዋሉት ከማድን ማውጫ ጉድጓድ ለምግብና ውሃ እጦት ከተጋለጡ በኋላ ነው። ዛሬ በቁጥጥር ስር የዋሉት የማድን አውጪዎች ቁጥር ቀደም ሲል በተመሳሳይ ሁኔታ በቁጥጥር ስር ከዋሉት ጋር ተደምሮ ቁጥሩን 365 ማድረሱን ፖሊስ ገልጿል። በቁጥጥር ስር የዋሉት የማድን አውጪዎች በሰሜን ምዕራብ የአገሪቱ ክፍል በምትገኘውና በወርቅ ማድን በበለጸገችው ክለርኮ ግዛት ከተማ በሆነችም የአርኮኔ የወርቅ ማድን ማውጫ ስፍራ መሆኑን ፖሊስ ጠቅሷል። በአካባቢው ዛማ ዛማስ በመባል የሚታወቁት ህገ ወጥ የማድን አውጪዎች የማድን ኩባንያዎችን ከማማረር አልፎ በአካባቢው ነዋሪዎች ዘንድ የወንጀል ምንጭ ተደርጎ እንደሚወሰዱ የፈረንሳይ ዜና አገልግሎት ዘግቧል። ደቡብ አፍሪካ ፖሊስ አገልግሎት ተጠባባቂ ብሔራዊ ኮሚሽነር ሌትናንት ጀነራል ሻዲራክ ሲቢያ እንዳሉት ካለፈው ዓመት ታኅሳስ ወር አንስቶ በአገሪቱ በሰባት ግዛቶች ከ13691 በላይ ህገወጥ ማድን አውጪዎች ተጠርጥረው በቁጥጥር ስር ውለዋል። በምስራቃዊ ስፔን በደረሰው የጎርፍ አደጋ የሟቾች ቁጥር 213 ደረሰ። የአገሪቱ የአስቸኳይ ጊዜ አገልግሎት እንዳለው በምስራቃዊ የሜዲትራኒያን ግዛት በደረሰውና አስከፊ ነው በተባለለት አደጋ በርካታ ሰዎች አሁንም ድረስ የት እንደደረሱ አልታወቀም። በስፔን በደረሰው አስከፊ የጎርፍ መጥለቅለቅ አደጋ ደብዛቸውን የጠፋ ሰዎችን የማፈላለጉ ስራ ተጠናክሮ መቀጠሉን የገለጸው የአስቸኳይ ጊዜ አገልግሎት በዋሻዎችና በሌሎች ከምድር በታች ባሉ ግንባታዎች ውሃው አለመቀነሱን ተከትሎ የፍለጋ ስራው ማዘግየቱን ገልጿል። የአየር ሁኔታ ትንባያዎችን ዋቢ ያደረገው የጀርመን ዜና አገልግሎት ዲፒ እንዳለው የአየር ሁኔታ ትንበያ ቀጣይ ዝናብ ሊከሰት እንደሚችል ጠቅሰው ተጨማሪ አደጋ እንዳይከሰት ያሰጋል ብሏል። ይህንኑ ተከትሎም ቫሌንሲያን ጨምሮ አደጋው ብርቱ ጉዳት ባደረሰበት የካስቴሎን አካባቢ የአደጋው ደረጃ ሁለተኛ ደረጃ ላይ መድረሱን ዘገባው አመልክቷል። በአደጋው ብርቱ ጉዳት በደረሰበት አካባቢ ተጨማሪ አምስት ሺህ ወታደሮችና አምስት ሺህ ፖሊሶች ማሰማራታቸውን የአገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ ይፋ አድርገዋል። የጠቅላይ ሚኒስትሩ ውሳኔ የተሰማው ስፔን በታሪኳ ከደረሰባት አስከፊ አደጋ በኋላ የሰጠችው ምላሽ አነስተኛ ነው ተብሎ ትችት ከቀረበባት በኋላ ነው በመጨረሻ። የእስራኤል ጦር ጋዛ ሰርጥ ዛሬ ባደረሰው የቦምብ ጥቃት 23 ሰዎች መገደላቸውን የፍልስጤማውያን የሕክምና ምንጮች ገለጡ። በሰሜናዊ ጋዛ የተፈጸመው ጥቃት በጋዛ የተኩስ አቁም እንዲደረስ እየተደረገ ያለውን ጥረት ሳያስተጓጉለው አይቀርምም ተብሏል። እስራኤል በሰሜናዊ ጋዛ የከፈተቸው አዲሱ ዙር የአየርና የምድር ጥቃት በፊልስጤማውያን ላይ የዘር ማጽዳት አስከትሏል ሲሉ የፍልስጤማውያን እየከሰሱ ነው። እስራኤል በበኩሏ ጥቃቱ በሰሜናዊ ጋዛ በስደተኞች መጠለያ ተሸሽገው ጥቃት የሚሰነዝሩትን የሐማስ ታጣቂዎች ኢላማ ማድረጉን በተደጋጋሚ ስትገልጽ ቆይታለች። 13ቱ ፊልስጤማውያን የተገደሉት የእስራኤል ጦር በሰርጡ የቤት ላሀያና ጃላቢያ የስደተኞች መጠለያ ጣቢያ ላይ ባደረሱት ጥቃት ሲሆን፣ ቀሪዎቹ በማዕከላዊና ደቡባዊ የጋዛ ሰርጥ መገደላቸውን ሮይተርስ ዘግቧል። የዛሬው የእስራኤል ጥቃት የተሰማው እስራኤል ትናንት ቅዳሜ ተጨማሪ እግረኛ ወታደሮች ወደ ሰሜናዊ ጋዛ ማሰማራቷን ካስታወቀች በኋላ ነው። ዛሬ በደረሰው ጥቃትና በተገደሉ ፍልስጤማውያን ጉዳይ ግን እስከ እስራኤል በኩል የተባለ ነገር የለም። በእስራኤልና ሐማስ መካከል ጦርነት ከተቀሰቀሰ ካለፈው ዓመት መስከረም መጨረሻ አንስቶ በጋዛ የሐማስ ታጣቂዎችን ጨምሮ ከ43 ሺህ በላይ ፍልስጤማውያን መገደላቸውን የፍልስጤም ጤና ሚኒስቴር አስታውቋል። ይህ ዶይቸ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። ሰሜናዊ ዩጋንዳ ውስጥ በደረሰ የመብረቅ አደጋ የ14 ሰዎች ሕይወት ማለፉን የአገሪቱ ፖሊስ አስታወቀም። በሰሜናዊ አገሪቱ ክፍል በላሞ ግዛት በደረሰው አደጋው በሌሎች 34 ሰዎች ላይ ጉዳት ደርሷል። ከአፍሪቃ ሀገራት ጋር ያላትን ግንኙነት የበለጠ ማጠናከር እንደምትፈልግ ቱርክ አስታወቀች። ቱርክ በሳምንቱ የመጨረሻ ቀናት ከ14 የአፍሪቃ ሀገራት ጋር ጅቡቲ ውስጥ መክራለች። የጊኒ ወታደራዊ ሁንታ መሪ ማማዲ ዶምቦያ ራሳቸውን ሙሉ ጄኔራል አድርገው ሾሙ። ባለፈው ዓመት የጥር ወር ራሳቸውን ሌፍትናንት ጄኔራል አድርገው የሾሙት ማማዲ የአሁኑ ሹመታቸው ወታደራዊ ሁንታ ስልጣኑን ለሲቪላውያን አስተዳደር ለማስረከብ ፍላጎት እንደሌለው ማሳያ ነው ተብሎለታል። የደቡብ አፍሪካ ፖሊስ 340 ህገወጥ የማዕድን አውጪዎችን በቁጥጥር ስር አዋለ። ፖሊስ እንዳለው የማዕድን አውጪዎቹ በቁጥጥር ስር የዋሉት ከማዕድን ማውጫ ጉድጓድ ለምግብና ውሃ እጦት ከተጋለጡ በኋላ ነው። የእስራኤል ጦር በጋዛ ሰርጥ ባደረሰው የቦምብ ጥቃት 23 ሰዎች መገደላቸውን የፍልስጤማውያን የህክምና ምንጮች ገለጹ። በሰሜናዊ ጋዛ የተፈጸመው ጥቃት በጋዛ የተኩስ አቁም እንዲደረስ እየተደረገ ያለውን ጥረት ሳያስተጓጉለው አይቀርም ተብሏል። በምስራቃዊ ስፔን በደረሰው የጎርፍ አደጋ የሟቾች ቁጥር 213 ደረሰም። የአገሪቱ የአስቸኳይ ጊዜ አገልግሎት እንዳለው በምስራቃዊ የሜዲትራኒያን ግዛት በደረሰውና አስከፊ ነው በተባለለት አደጋ በርካቶች አሁንም ድረስ የት እንደደረሱ አልታወቀም። ዜናው በዚሁ አበቃ። ጤና ይስጥልኝ።